ምዕራፍ 25 ደቡብ አፍሪካ ውስጥ እድገቱ ቀጠለ። ከ1878 እስከ 1914 ዓመተ ምህረት ደቡብ ምዕራብ አፍሪካ የደቡብ ምዕራብ አካል ክልል የጀርመን ቅኝ ግዛት የሆነው በ1885 ዓመተ ምህረት ነበር። ይህ ክልል በርካታ ትልቅ ቢመስልም በካርታ ትልቅ ቢመስልም። የህዝቡ ቁጥር ገና አነስተኛ ነበር። የክልሉ አብዛኛው ክልል ብዙ ህዝብ መኖር የማይችል በረሃማ ነው። በ1900 ዓ ም የግዛቱ ህዝብ ብዛት ወደ 200ሺህ ገደማ ነበር። ደቡብ አፍሪካ ውስጥ የነበረውን ቀዳሚ የሚስዮናውያን ስራ እድገት በተመለከትን ጊዜ ደቡብ ምዕራብ አፍሪካ ውስጥ የነበረውን የቤተ ክርስቲያን አጀማመር አይተናል። የኦሬንጅን ወንዝ ተሻግሮ ወደ ታላቋ ናማላንድ በመውጣት የመጀመሪያውን ክርስቲያናዊ ስራ በ1842 ዓመተ ምህረት የጀመረው የሬኒሽ ሚስዮን ማህበር ነበር። ቤተ ክርስቲያኒቱ በወንጌል ስራ በጥሩ ሁኔታ የገፋችሁ በ1870 ዓመተ ምህረት ነበር። አዲስ የፕሮቴስታንት ሚስዮን እስፍራው የደረሰውም በዚሁ ጊዜ ነው። ይህም የፊንላንድ ሚስዮናዊ ማህበር በመባል ይታወቅ ነበር። የዚህ ሚስዮን አባላት በክልሉ ሰሜናዊ ክፍል ኦቫምቦ በተባለው ነገዶች መካከል ስራቸውን ጀመሩ። በ1880ዎቹ አመታት ክርስቲያናዊ ስራን አስቸጋሪ ያደረጉ ብዙ የነገድ ጦሮች ይካሄዱ ነበር። ሬኒሽ ሚስዮን ውስጥ የነበሩ የጀርመን ሚስዮናውያን ጀርመን ደቡብ ምዕራብ አፍሪካን አንድ በማድረጓ መጀመሪያ ደስ ተሰኝተው ነበር። ጀርመኖች እስር በእስር ለሚዋጉ ነገዶች ሰላምን በማምጣት መንገዶችን በመስራት የፖስታ ግንኙነቶችን በመፍጠር ወዘተ ግዛቲቱን ያሳድጓታል ብለው አሰቡ። ሆኖም ግን ሳይቆዩ ነው ብዙ ሳይቆዩ ነው የጀርመን ቅኝ ገዢዎች እጅግ ጥብቅ አስተዳዳሪዎች በመሆናቸውን የተገነዘቡት። የጀርመን ሰፋሪዎች የምድሪቱን አንዳንድ ክፍሎች ያርሱ ጀመር። እነዚህ ነጭ ሰፋሪዎች የክልሉን መልካም መሬቶች በሙሉ በአጭር ጊዜ ውስጥ ከአፍሪካውያኑ እንደሚወስዱባቸው ፕሮቴስታንት ሚሶኒያውያን ተገነዘቡ። ስለዚህ የቅኝ ገዢ አውሮፓውያኑ አስተዳደር በሩቅ ለመከላከል ይቻል ዘንድ አንዳንድ መሬቶችን ለአፍሪካውያኑ እንዲተዉ አስገደዷቸው። በ1903 ዓ.ም የሄንሮ ነገድ አባላት በጀርመን ቅኝ ገዢዎች ላይ አመፁ። ብዙ አውሮፓውያን አስተዳዳሪዎችና ጀርመናውያን ነጭ ሰፋሪዎችንም ገደሉ። በዚህም የተነሳ የጀርመን መንግስት ጭካኔ በሞላበት ሁኔታ ሄሬኔዎሮችን ወጋቸው። በጦርነቱ ብዙ ሰላማዊ ሰዎች ሞቱ። ወዲያውኑ በክልሉ ያሉ የሆቴንቶች ጎሳ አባላት ጀርመን በሚቃወመው ጦርነት ውስጥ ተቀላቅለው ነበር። ያም ቢሆን በ1907 ዓ.ም ጀርመናውያን አፍሪካውያኑን ድል አደረጓቸው። በነገድ የተደራጁት ሄሬሮችና ሆቴንቶች የተደመሰሱት ጦርነቱ እጅግ የተጋጋለና ጭካኔ የተሞላበት ስለነበር ነው። ይህ ጦርነት በቤተክርስቲያን ለታላቅ ችግር አምጥቶባታል። ምድሪቱን እንዲያስመልሱ አፍሪካውያንን በጦርነቱ በማበረታታት ረጥቷቸዋል ብለው ቅኝ ገዢዎችና ሰፋሪዎች አንዳንድ የፕሮቴስታንት ሚስዮናውያንን ወነጀሏቸው። ብዙ የሄሬሮ ጎሳ አባላትም አውሮፓውያንን በሙሉ ከመጥላታቸው የተነሳ ወንጌል የሚሰብኩ የሚስዮናውያን እንኳ አንሰማችሁም አሏቸው። የሮም ካቶሊካዊት ቤተክርስቲያን ደቡብ ምዕራብ አፍሪካ ውስጥ ከፍተኛ እድገት ማሳየት የጀመረችው ከ1907 ዓ.ም በኋላ ነው። ካቶሊኮች ስራቸውን የጀመሩት ቀደም ሲል በ1892 ዓ.ም ቢሆንም ከክልሉ ነዋሪዎች ወደ እምነቱ የተለወጡት በጣም ጥቂት ነበሩ። በ1914 ዓ.ም እንደተገመተው የሮም ካቶሊካዊት ቤተክርስቲያን አባላት ቁጥር አምስት ሺህ፣ የፕሮቴስታንት አብያተ ክርስቲያናት አባላት ቁጥር ደግሞ አስር ሺህ በላይ ነበር። ቤቹዋና ላንድ ወይም ቦትስዋና የለንደን ሚስዮን ማህበር በሮበርት ማፋት አመራር የቤችዋና ላንድ እንዴት ለመወንጌል እንደተከፈተ ቀደም ብለን ምዕራፍ 14 ውስጥ ተመልክተና። ቤችዋና ላንድ በአንድ መልኩ ልክ እንደ ደቡብ ምዕራብ አፍሪካ ነበር። አብዛኛው ክፍል ምድረ በዳ ወይም ከፍል ምድረ በዳ ነበር። ከክልሉ መጠን ጋር ሲወዳደር የህዝቡ ቁጥር አነስተኛ ነበር። ስለሆነም እንደ ሌሎቹ ክፍሎች ለምሳሌ ቤልጂክ ኮንጎ ብዙ ሚስዮናውያን በስፍራው አልተሰማሩ። አሁን በምንመለከተው ጊዜ ቤቹዋና ላንድ ውስጥ የነበረው ትልቅ የቤተክርስቲያን ድርጅት የለንደን ሚስዮናዊ ማህበር ነበር። የለንደን ሚስዮናዊ ማህበርን ስራ በማገዝ በጥም በጥመር የሰሩት ደግሞ የዌስትሊያን ሜቶዲስት ሚስዮን፣ የፓሪስ ወንጌላዊ ሚስዮናዊያን ማህበር እና የሆላንድ ታአድሶ ቤተ ቤተክርስቲያን ናቸው። ከ1914 ዓመተ ምህረት በፊት በስፍራው ቋሚ ሆኖ የሚሰራ የሮም ካቶሊካዊ ሚስዮን አልነበረም። ከ1878 እስከ 1914 ዓመተ ምህረት በነበረው ጊዜ ብዙ አፍሪካውያን ኢየሱስ ክርስቶስን እንደ ግላ ዳኛቸውን እየተቀበሉ የቤተክርስቲያን እድገት ቀጠለ። ይህ ጊዜ የለንደን ሚስዮናዊ ማህበር አፍሪካውያንን ለመርዳት በትጋት የተሰራበት ወቅት ነበር። ትምህርት ቤቶችና ሆስፒታሎች ተገነቡ። የለንደን ሚስዮናዊ ማህበር አፍሪካውያንን የረዳበት ሌላ መንገድ ሲሲል ሮድስ ከተባለው ስግብግብ ኩባንያ ድርጊት ህዝቡ መጠበቅ ነበር። ጀርመን በደቡብ ምዕራብ አፍሪካ ላይ የይገባኛል ጥያቄ ስታነሳ ታላቅ ብሪታንያን በ1885 ቤችዋና ላንድን በቁጥጥሯ ስር ለማድረግ ፈለገች። ነገር ግን ሲሲል ሮድስ የቤችዋና ላንድ የተወሰነ ክፍል ታላቋ ብሪታንያ እንድትሰጣትና አዲስ ግዛቷ ከሆነው ሮዴሽያ ጋር ልትቀላቅለው ፈለገች። የአካባቢው የነገድ አለቆች በጉዳዩ ያልተደሰቱ መሆናቸውን የተረዳው የለንደን ሚስዮናዊ ማህበር በ1895 ዓ.ም 3 የነገድ አለቆች ወደ እንግሊዝ እንዲሄዱ ና። ችግሩን ለመንግስትቱ በግልጽ እንዲያስረዱ ለንግስትቱ በግልጽ እንዲያስረዱ ለማድረግ ሞከረ። የሶስቱ የነገድ አለቆች ፍርሃት ነጭ ሰፋሪዎች ምድራችንን ለመውሰድ ይሞክራሉ፣ የማይታመኑ ነጋዴዎቻቸውም ሰዎቻችንን ያታልሉብናል፣ የአልኮል መጠጥ ወደ ስፍራው ማምጣታቸውንም ይጨምራሉ የሚል ነበር። የአልኮልን አደገኛነት የተረዳው አንዱ አፍሪካዊ የጎሳ አለቃ እንግሊዝ አስተዳዳሪዎች እንዲህ በማለት ነገራቸው። አገሬ በመጠጥ ጎርፍ ስትትለቀለቅ ከማይ ብለያ ትመርጣለሁ። ከሎቤንጎላ ይልቅ ብራንዲ የተባለው መጠጥ እፈራለሁ። ሰዎችን ከሚገድለው የማታ ቤሌ ጦር ይልቅ የነጮችን መጠጥ ከልቤ እጠላለሁ። መጠጥ በሰዎች ውስጥ ዲያብሎስ በማስገባት ነፍሳቸውንና ስጋቸውን ለዘላለም ያጠፋል። ቁስሉ ፋውስ የለው ክቡርነቱን የሚማጸነው በትንሹም ቢሆን እንኳን ለመጠጥ ማስገቢያ የሚሆን በር እከፍት ዘንድ እንዳትጠይቁኝ ነው። በእነዚያ አላቆች ንግግርና በለንደን ሚሶናዊ ማህበር ሚሶናዊያን ድጋፍ ሲስል ሮድስ ወደ ቤችዋና ላንድ እንዳይገባ ታገደ። ደቡብ አፍሪካ የደቡብ አፍሪካ ቤተክርስቲያን በ1880 ዓመተ ምህረት በሀገሪቱ ውስጥ ከሚገኙ ሌሎች አብያተ ክርስቲያናት ይልቅ አደገች። አፍሪካውያን የቤተ ክርስቲያን ካህናት ብዙ በዙ ብዙዎቹም የእምነት ክፍሎችም ራሳቸውን ለማስተዳደር ይችሉ ነበር። ከህዝቡ ከመቶ አብዛኛው እጅ ክርስቲያን እንደሆነ ይታሰብ ነበር። ይህ የቤተ ክርስቲያኒቱ ሁኔታ መልካም ቢመስልም ከ1880 ዓመተ ምህረት በኋላ ያጋጠማት ችግር ለላቀ እድገት የነበራትን ተስፋ አደበዘዘው። ትልቁ ችግር በነጭ ሰፋሪዎችና በአፍሪካውያኑ መካከል የነበረው ግጭት ነበር። ከ1878 እስከ 1914 ዓመተ ምህረት በነበረው ጊዜ ብዙ አዳዲስ የፕሮቴስታንት ሚስዮኖች ደቡብ አፍሪካ ውስጥ መስራት ጀምረው ነበር። ከነዚህ ብዙዎቹ ከሲንካዲኔሽያን ዲኔሽያን አገሮች የመጡ ሲሆኑ ትኩረታቸውም ዙሉሉላንድ በወንጌል መድረስ ነው። ሌሎች ከአሜሪካ ወይም ዩናይትድ ስቴትስ የመጡ ናቸው። በ1889 ዓመተ ምህረት የደቡብ አፍሪካ አጠቃላይ ሚስዮን ተመሰረተና ስራው ከደቡብ አፍሪካ ወደ ሌሎች ሀገሮች በፍጥነት ተስፋፋ። የደቡብ አፍሪካ አጠቃላይ ሚስዮን ዛሬ የአፍሪካን ወንጌላዊት ህብረት ተብሏል። በ1892 ዓ.ም ምረት የዌስሊያን ሜቶዲስት መጋቢ የነበረውና ማንጋና ኤም ሞኮኔ የተባለው ሰው ደቡብ አፍሪካ ውስጥ ከሚገኝ የዌስሊያን ሚስዮናውያን ጋር ያለ መግባባት ፈጠረ ያለ መግባባቱ ምክንያት የሜቶዲስት ቤተክርስቲያን በተገቢው ፍጥነት በአፍሪካውያን እጅ ስር እንዲሆነች አልመጣችም የሚል ነበር በዚህ የተነሳ ከቤተክርስቲያኒቱ ተነጥሎ ለመውጣት ወሰነ ከዚያም ራሷን የቻለች ቤተ ክርስቲያን በማቋቋም የኢትዮጵያ ቤተ ክርስቲያን በማለት ሰየመ። ይህ ድርጊት በትኩረት መመልከቱ እጅግ ይጠቅማል። ምክንያቱም በዘመናዊቱ ዓለም የመጀመሪያዊቱን ሴፓሬቲስት ወይም ነጻ አፍሪካዊት ጥገኛ ያልሆነች ቤተ ክርስቲያን አመሰራረት የሚያመለክት በመሆኑ ብዙም ሳይቆይ ደቡብ አፍሪካ ውስጥ የነበሩ ሁለት ወይም ሶስት ሌሎች የአፍሪካ መጋቢያን ተለይተው የወጡ አብያተ ክርስቲያንን አቋቋሙ። ወደፊት በምንመለከታቸው ምዕራፎች የእነዚህ አብያተ ክርስቲያናት ቁጥር እየጨመረ ሄደበትን ሁኔታ እናያለን። ያለ የሮም ካቶሊካዊት ቤተክርስቲያን በዚያ ጊዜ የደቡብ አፍሪካ ውስጥ ያሳየችው እድገት አዝጋሚ ነበር። ጠነኛ እድገት የታየው በናታል እና ኬፕ ኮሎኒ ነው። ኦሬንጅ ፍሪ ስቴት የሞግዚት አስተዳደር በሆነችው ቤቹዋናላንድ ውስጥ የነበሩት የአገሪቱ ተወላጅ ካቶሊካውያን ቁጥር በ1914 ዓ.ም እጅግ አነስተኛ ነበር። ትራንስስቫል ውስጥም በዚሁ ዓመተ ምህረት የነበረው ሁኔታ ከዚህ የተለየ አይደለም። በተጣበበችው የጆሃንስበርግ የማዕድን ከተማ ውስጥ እንኳ የተሰበሰቡት ጥቁር የሮም ካቶሊካውያን እጅግ ጥቂት ነበሩ። ይህ ክፍል የምናጠቃልለው የደቡብ አፍሪካን ፖለቲካዊ ታሪካ በመጥቀስ ሊሆን ይገባል ታሪክ በመጥቀስ ሊሆን ይገባል። የእንግሊዝ መንግስት በ1910 ዓመተ ምህረት ደቡብ አፍሪካ ውስጥ ይገኙ የነበሩ አውሮፓውያን በራሷ ሙሉ የበላይነት ስር ራሷን የምታስተዳደርና የተባበረች የደቡብ አፍሪካ መንግስት እንዲመሰርቱ ረዳቻቸው። ለአውሮፓውያን ራስን የማስተዳደር መስጠቱ በጥቁሮችና ነጮች መካከል የነበረውን ችግር በከፍተኛ ደረጃ ላይ አደረሰው። በመሆኑም በጊዜው የማያስደስት ሁኔታ ተፈጥሯል። ይህን ሁኔታ ዘግየት ብለን እንመለከተዋለን። ሞዛምቢክ ሞዛምቢክ ለብዙ ሜታ ዓመታት የፖርቱጋል ቅኝ ቅኝ ሆናለች። በ1878 ዓ.ም ግን እዚያ የነበረችው የሮም ካቶሊካዊት ቤተ ክርስቲያን በጣም ትንሽ ነበረች። አባላቷን በባህር ዳር የሚገኙ ነጭ ባለ ስልጣኖች ብቻ የነበሩ ይመስላል። ፖርቱጋሎች በ1850 ዓመተ ምህረት አካባቢ የካቶሊክ ሚሶናውያንን በሙሉ አባረሯቸው። እስከ 1881 ዓ.ም ድረስ አንዳንድ አንድ ኢየሱሳዊ ወይም ጀስዊት ሚሶናውያን እንኳ እንደገና ወደ ሞዛምቢክ ለመግባት አልቻሉም ነበር። በ1914 ዓመተ ምህረት በግዛቲቱ የነበሩ የካቶሊክ እምነት ተከታዮች ብዛት አምስት ሺህ ያህል ብቻ ነበር። ሞዛምቢክ ውስጥ የመጀመሪያው ፕሮቴስታንት ሚስዮን ስራ ጀማሪ የስዊዘርላንድ ፕሮቴስታንት ሚስዮን ነበር። የመጀመሪያ ቤተክርስቲያናቸውም የተመሰረተው ትራንስስ ትራንስቫል በሚገኘው ና ከጣቢዎቻቸው አንዱ በሆነው ስፍራ በወንጌላዊነት በሰለጠነ አንድ አፍሪካዊ ነበር። በ1879 ዓ.ም ምረት ለውጭ ሚስዮናዊ ተልእኮ የአሜሪካ ኮሚሽነሮች ቦርድ ሚስዮናውያን ወደ ግዛቲቱ ላከ። ከነበረው መጥፎ የአየር ሁኔታ የተነሳ እስከ 1883 ዓ.ም ድረስ በስፍራው ቋሚ ጣቢያ አልተመሰረተም። ወደ ሞዛምቢክ የመጡት ሌሎች የፕሮቴስታንት ሚስዮኖች ነጻ ሜቶዲስቶች፣ የሜቶዲስት ኤጲስ ቆጶስ እና የእንግሊዛ ቤተክርስቲያን ናቸው። ደቡባዊ ሮዴሽያ ወይም ዚምባብዌ አሁን ዚምባብዌ በመባል የሚታወቀው ክልል በእንግሊዝ ጥበቃ ውስጥ የገባው በአስራ ዘጠነኛው መቶ መቶ ክፍለ ዘመን መጨረሻ ዓመታት በሲስል ሮዴስ ስራ ምክንያት ነበር። ሮዴስ የእርሻና የማዕድን ስራ ለማከናወን ብዙ ነጭ ሰፋሪዎችን ወደ ስፍራው አመጣ። 1900 ዓመተ ምህረት በክልሉ የኖሩ የነበሩ አፍሪካውያን ቁጥር 2 ሚሊዮን ይደርስ ነበር። ክርስትና ለመጀመሪያ ጊዜ ወደ ስፍራው የመጣው ቀደምት የፖርቱጋል ሚስዮናውያን ወንጌል ወደ ዚምባብዌ ለመውሰድ በሞከሩበት በ16ኛው መቶ ክፍለ ዘመን ነው። ጥረቱ ግን ዘላቂ ውጤት አላስገኘም። እንደገና ቋሚ ሚስዮን ጣቢያ የተቋቋመው ሮበርት ማፋት የሚስዮናውያንን ቡድን በመምራት ወደ ክልሉ በገባበት በ1859 ዓ.ም ተመረተ ነው። የለንደን ሚስዮን ማህበር በ30 ዓመታት ሮዴሺያ ውስጥ ቢሰራም ወደ ክርስቶስ ያመጣቸው ሰዎች ብዙ አልነበሩም። የእንግሊዝ ገዢ ከመምጣቱ ጋር አስደናቂ ነው ተከናወነ። የአገሬው ሕዝብ የነጩን አገዛዝ ለመልመድ ፍላጎት ስላደረበት ነጭ መምህራንን የማግኘት ጉጉት ነበር። በዚሁ መሰረት በ20ኛው ምዕተ ዓመት የመጀመሪያ አስር አመታት የትምህርት ቤቶችና የቤተክርስቲያን አባላት ቁጥር ከፍተኛ እድገት አሳየ። የእንግሊዝ ቤተክርስቲያን በ1891 ዓመተ ምህረት ሮዴሺያ ውስጥ ስራዋን ጀመረች። በቀደምት ሚሲዮናውያን ከፍተኛ ጥረት ብዙ አዳዲስ የቤተክርስቲያን አባላት ተገኙና ወዲያውኑ በአባላት ቁጥር ብዙ ብዛት እዚች ግዛት ያለች ትልቅ ቤተክርስቲያን የእንግሊዝ ቤተክርስቲያን ሆነች። ሮዴሽያ ውስጥ ወንጌልን ለማሰራጨት የነበረው መልካም እድል ብዙ ለሌሎች ብዙ የፕሮቴስታንት ሚሲዮናውያን ድርጅቶቻችን የሚስብ ሆነ። የዌስትላንድ ሜቶዲስቶች በ1891 ዓ.ም፣ የሆላንድ ታድሶ ቤተክርስቲያን በ1891 ዓ.ም ለውጭ ሚስዮናዊ ተልኮ የአሜሪካ ኮሚሽነሮች ቦርድ በ1893 ዓ.ም፣ የሰባተኛው ቀን አድቬንቲስቶች በ1895 ዓ.ም፣ የአሜሪካ ሜቶዲስት ኤጲስቆጶሳዊ ቤተ ክርስቲያን በ1896 ዓ.ም፣ የክርስቶስ ወንድማማቾች በ1897 ዓ.ም፣ የደቡብ አፍሪካ አጠቃላይ ሚስዮን በ1897 ዓ.ም። ኋላ ደግሞ የፕሬስቢቴሪያን ቤተክርስቲያን የደህንነት ሠራዊትና የስዊድን ቤተክርስቲያን ስራ ጀመሩ። የሮም ካቶሊኮች በ1889 ዓ.ም ደቡባዊ ሮዴሺያ ውስጥ ቋሚ ስራ ጀመሩ። በ1914 ዓ.ም ሌሎች ሁለት የካቶሊክ ሚስዮን ማህበራት ከዚህ ስራ ጋር ተጣምረው ተግባራቸውን ቀጠሉ። ያም ሆኖ ግን ወደ እምነቱ የሚመጡ ሰዎች ቁጥር በፍጥነት አልጨመረም። ሰሜናዊ ሮዴሽያ ወይም ዛምቢያ። ሰሜናዊ ሮዴሽያ ውስጥ የመጀመሪያው ሥራ የተከፈተው በ1878 ዓመተ ምህረት በለንደን ሚስዮናዊ ማህበር ነው። በዚህ ስራ አማካኝነት የተገኘው ቋሚ የሚስዮን ጣቢያ በአገሪቱ ሰሜናዊ ክፍል በተንጋኒካና ማላዊ ሀይቅ መካከል ነበር። በተንጋኒካ ሀይቅ ዳርቻ የነበሩ አንዳንድ የለንደን ሚስዮን ማህበር ጣቢያዎች በኋላ ቢዘጉም በከፍተኛ አካባቢዎች ሌሎች ጣቢያዎች ተከፈቱ። ስለዚህ የለንደን ሚስዮናዊ ማህበር በ1914 ዓ.ም ትምህርት ቤቶች፣ አቤተ ክርስቲያን፣ የኢንዱስትሪ ማሰልጠኛዎችና የሕክምና መስጫ ማዕከላት ተቋቋሙ። የሮም ካቶሊኮች በ1891 ዓ.ም ሰሜን ሮዴሽያ ውስጥ ስራ ጀመሩ። በዚሁ መሰረት በአገሪቱ ሰሜናዊ ክፍል በሚገኙት የለንደን ሚስዮናዊ ማህበር ጣቢያዎች አቅራቢያም ለመስራት ሞክረዋል። በ1905 ዓመተ ምህረት ደግሞ ሌላ የሮም ካቶሊክ ሚስዮናውያን ግዛቲቱ ውስጥ ስራ ጀመረ። በ1890ዎቹ ዓመተ ምህረቶች የእንግሊዝ ጥንታዊ የእንግሊዝ ሜቶዲስት ሚስዮን በግዛቲቱ የደቡብ ምዕራብ ክልል ስራ ጀመረ። ቀደም ብለው የመጡት ሚስዮናውያን የህዝቡን ቋንቋ በመማር የቋንቋውን ሰዋሰው ጻፉ። እንደውም ያድስ ኪዳንና የክርስቲያናዊ መዝሙራትን ትርጉሞች አዘጋጁ። ሰሜን ሮደሻ ውስጥ የሚስዮን ጣቢያዎች የተመሰረቱት ሌሎች ሚስዮናውያን የፓሪስ ወንጌላ ሚስዮናውያን ማህበር፣ የሆላንድ ተሃድሶ ቤተክርስቲያን፣ ሰባተኛ ቀን አድቬንትስቶች፣ ባፕትስቶች፣ በክርስቶስ ወንደማማች እና የእንግሊዝ ቤተክርስቲያን ናቸው። ስለ ሮደሽያ ተመዘገበው ነገር የሚያመለክተው አስደናቂ ማስረጃ ክርስቲያናዊ ወኪሎች ከ1914 ዓ.ም በፊት በነበሩት የክፍለ ዘመኑ ሩብ ዓመታት ወደ አፍሪካ ዘልቀው የገቡትን ኃይልና ፍጥነት ነው። እስከ 19ኛው መቶ ክፍለ ዘመን የመጨረሻ ሩብ ዓመት ድረስ በክልሉ የማቋርጥ ስራ የነበረው የለንደን ሚስዮናዊ ማህበር ነበር። ከ1870 ዓ.ም ጀምሮ ግን ወደ ስፍራው የሚገቡ የሮም ካቶሊኮችን ጨምሮ በዋናነት የፕሮቴስታንቶች ማህበራት ቁጥር እየጨመረ ሄደ። በዚህም ሳቢያ ቋንቋዎች ለጽሑፍ በሚያመች ሁኔታ ተስተካከሉ። የክርስትና ስነ ጽሑፎች ዝግጅት ተጀመረ። የአውሮፓ ዘመናዊ መድኃኒት መጣ። ትምህርት ቤቶች በእጥፍ በዙ። የአብያተ ክርስቲያን ቁጥር ጨመረ። በ1914 ዓ ም ክርስትና በፍጥነት ያድግ ነበር። ቆየት ቆይቶ በ1920 ዓ.ም ደቡባዊ ሮዴሻ ውስጥ 59000 ፕሮቴስታንቶችና ወደ 28000 የሚደርሱ የሮም ካቶሊኮች ነበሩ። የ1921 ዓ.ም ቆጠራ እንደሚያመለክተው ደግሞ ሰሜናዊ ሮዴሻ ውስጥ 65531 ፕሮቴስታንቶችና 76084 የሮም ካቶሊኮች ነበሩ። ኒያሰላንድ ወይም ማላዊ ኒያሰላንድ ካርታ ላይ የምትሸፍነው ክልል አነስተኛ ቢሆንም የሕዝቧ ብዛት ግን ከፍተኛ ነው። የዚህ ምክንያቱ የምድሪቱ ከፍታ ስፍራዎች በጣም ለምና ለጤና ተስማሚ መሆን ነው። ቀደም ባለው ምዕራፍ እንደተመለከት ነው በኒያሰላንድ ስራ የጀመረው የመጀመሪያ ሚስዮን የዩኒቨርሲቲዎች ሚስዮናዊ ተሊኮ ለማህበራዊ አፍሪካ ነበር። የዚህ ሚስዮን ስራ መሳካት ቀዳሚ ምክንያት በከፊል ዊሊያም ፒ ጃንሰን የተባለው ሚስዮናዊ ያከናወነው ተግባር ነበር። ጠበቃ የነበረው አባቱ ገና የሶስት ዓመት ልጅ ሳለ ስለሞተበት ጃንሰንን ያሳደገችው እናቱ ነበረች። ኦክስፎርድ ዩኒቨርሲቲ ውስጥ ሳለ በትምህርትና በስፖርታዊ እንቅስቃሴው መልካም ውጤት ያለው ነበር። ከዚያ ለኢንዲያን ሲቪል ሰርቪስ ለማካሄድ ተዘጋጅቶ ነበር። ኦክስፎርድ ውስጥ በነበረ ጊዜ ነው የዩኒቨርሲቲዎች ሚስዮን ጥሪ የሰማው። ከአምሳ ዓመታት በላይ በሚስዮናዊነት ሰርቷል፣ ሰብኳል፣ ትምህርት ቤቶችን መስርቷል፣ መጽሐፍ ቅዱስንና የጸሎት መጽሐፍ ከኒያሰላንድ ቋንቋዎች ወደ አንዱ ተርጉሟል። እንዲሁም ከመጽሐፍ ቅዱስ ክፍሎች ከፍሉንና አንዳንዶቹንም በሌሎች ሶስት ቋንቋዎች ተርጉመዋል። የዩኒቨርሲቲዎች ሚስዮን እጅግ ብዙ ትምህርት ቤቶች የሕክምና አገልግሎት መስጫዎችና የመምህራን ማሰልጠኛዎችን ያቋቋመው ብዙ ሳይዘገይ ዘገይ ነበር። አፍሪካውያን መጋቢዎችን የሚያሰለጥኑበት የመጽሐፍ ቅዱስ ትምህርት ቤትም ነበረው። በኒያሳላንድ ከሰሩ ቀደምት ሚስዮናውያን መካከል ሌላው የሊቪንግ ሊቪንግስቶኒያ ሚስዮናዊ የተባለ ነበር። በቀደምት ሚስዮናውያን ከፍተኛ ጥረት በ1914 ዓ.ም. ምት 10 ሺህ አባላት ያሏት እስከ መሆን የደረሰችው ትልቅ ቤተ ክርስቲያን ለመመስረት ተችሏል። ሌሎች የፕሮቴስታንት ሚስዮኖች ኒያሰላንድ ውስጥ ስራቸውን የጀመሩት የስኮትላንድ ቤተ ክርስቲያን፣ የአውስትራሊያ ባፕቲስቶች፣ የደቡብ አፍሪካ አጠቃላይ ሚስዮን እና የሰባተኛው ቀን አድቨንቲስቶች ናቸው። የሮም ካቶሊኮች እስከ 1901 ዓመተ ምህረት ድረስ ቋሚ የሚሶን ጣቢያ ግዛቱ ውስጥ አልመሰረቱም። የሮም ካቶሊክ ቤተክርስቲያን መጀመሪያ ጥቂት አማኞች ብቻ ነበሯት። ከ1914 ዓመተ ምህረት በኋላ ግን በፍጥነት ታድግ ጀመር። ጥያቄዎች አንደኛ በሃያኛው መቶ ክፍለ ዘመን መጀመሪያ የወንጌል መስፋፋትና እንዲሁም የቤተ ክርስቲያንን ስራ አስቸጋሪ ያደረገውና በደቡብ ምዕራብ አፍሪካ የተፈጸመው ነገር ምን ነበር? ሁለተኛ፣ በቤችዋናላንድ የሰራው ትልቁና ቀዳሚ የሚስዮን ማህበር የትኛው ነበር? አፍሪካውያንን ለመርዳት ያደረጋቸውን ሙከራዎች ይጥቀሱ። ሶስተኛ፣ የደቡብ አፍሪካው ቄስ ማንጋን ሞኮ ሞኮኔ በ1891 ዓ.ም ምን አደረገ? አራተኛ ፖርቱጋል የካቶሊክ ሀገር ሆና ሳለ በ1914 ዓ.ም ሞዛምቢክ ውስጥ የነበረችው የሮም ካቶሊካዊት ቤተ ቤተክርስቲያን በጣም አነስተኛ የሆነችው ለምን ነበር? አምስተኛ ደቡባዊ ሮዴሻ ውስጥ ስራ የጀመረው የመጀመሪያዊ ፕሮቴስታንት ሚስዮናዊ ሚስዮናዊያን ሚስዮን የትኛው ነበር? ወዲያው ትልቅ ቤተክርስቲያን የሆነውስ የትኛው ነው? ስድስተኛ ሰሜናዊ ሮዴሻ ውስጥ የመጀመሪያ ሚስዮን ጣቢያ የተመሰረተው በየትኛው የአገሪቱ ክፍል ነበር? መስራቹ ሚስዮን የቱ ነበር? ሰባተኛ የዩኒቨርሲቲዎች ሚስዮን በኒያሳላንድ ከ1878 እስከ 1914 ዓ.ም በነበረው ጊዜ የሰራውን ስራ በአጭሩ ይናገሩ።